ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለት ጋዜጠኞችና አንድ የቀድሞ አንድነት ፓርቲ የድርጅት ጉዳይ ኃላፊ ታሰሩ። እስከ ስድስት ሰዓት ተኩል ድረስ ምንም ሳናገኝ በምናቆሰው ሁሉ እየደወልን ቆየን። መጨረሻ ላይ ትናንትና ማታ ተይዘው ፈርጂ ፖሊስ ጣቢያ እንደገቡ አወቅን። የዳንኤል ወንድም ሄዶ መግባት መጠየቅ አይቻልም ነገር ግን ብርድ ልብስና ምግብ መቀበል ይቻላል ተብሎ አሁን አስር ሰዓት ላይ ተቀብሎ ነው የመጣው። አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ሁሉም ጋዜጠኛ ነን ያለ ሁሉ ጋዜጠኛ እንዳልሆነ ነው ም የምረዳው። ጋዜጠኛ የሆነ ደግሞ ጋዜጠኛ ስለሆነ መታሰር የለበትም። የታሰረበት ምክንያት በትክክል ተጣርቶ ነፃ መውጣት ያለበት ሰው ነፃ መውጣት አለበት። ዶክተር ነገሪ ለንጮ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ናቸው። ዝርዝሩ በአብይ ርዕስ ይኖረናል። ጤና ይስጥልን የተከበራቸው አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። አርብ ህዳር 9 2009 ዓ ም ነው ዛሬ የምናስተናግዳችሁ እኔ አዲሱ አበበና ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መሽ ዘንድ ያክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። ኢትዮጵያ በትራፊክ አደጋ ምክንያት በሚሞቱ ሰዎች ብዛት በዓለም ቀዳሚ መሆኗ ተነገረ። በአዲስ አበባ ብቻ እስካለፈው ዓመት ግንቦት ወር ከሶስት መቶ በላይ ሰዎች በትራፊክ አደጋ ህይወታቸውን ሲያጡ ከ600 ሚሊዮን ብር በላይ የሚገመት ንብረት መውደሙም ታውቋል። መለስካቸው አመሃ አዲስ አበባ ያለው ዘጋቢያችን ማለት ነው፣ ዜና አድርሶናል። በመጽሔት ዝግጅት እናቀርበዋለን። የፊታችን እሁድ በአዲስ አበባ በሚካሄደው 19ኛው ታላቁ ሩጫ በኢትዮጵያ 42,000 ሰዎች እንደሚሳተፉ አዘጋጆቹ አስታወቁ። ውድድሩን በአገሪቱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ ከፍተኛ ቁጥር ያለው ህዝብ የወጣበት የመጀመሪያው ዝግጅት ይሆናል ተብሏል። በዚያ የሚገኙ የተለያዩ አመለካከትና ድጋፍ ያላቸው ሰዎች መሆናቸውን ያስታወሰው የታላቁ ሩጫ መስራችና ዳይሬክተር አትሌት ኃይሌ ገብረሥላሴ ስንሳተፍ የሌሎችንም ስሜትና ፍላጎት መጠበቅ አለብን ይላል። አንዳንዶቹ ከዚህ ቀደም የተካሄዱ የታላቁ ሩጫ በኢትዮጵያ ዝግጅቶች የፖለቲካ መፈክሮችና የተቃውሞ ድምፆች የተሰሙባቸው እንደነበሩ ግን ይታወቃል። ውድድሩን አስመልክቶ ዛሬ በአዲስ አበባ ሂልተን ሆቴል የተሰጠ መግለጫ ነበረ። ያንን የተከታተለው እስክንድር ፍሬ በመጽሔቱ ይመለስና ዝርዝሩን ይሰጠናል። ከመጠለያ ጣቢያ የተመለሱ የሶማሊያ ስደተኞች አዲስ ሕይወት ለመጀመር አስቸጋሪ እንደሆነባቸው ይናገራሉ። በኬንያው የስደተኞች መጠለያ ጣቢያ ዳዳብ ከሃያ ዓመታት ቆይታ በኋላ የተመለሱት የ49 ዓመቱ ኢብራሂም ሐሰን ዛሬ አዲስ ሕይወት ለመጀመር ቀላል አልሆነላቸውም። ሁሉ ነገር እንግዳ ሆኖባቸው ተስተውለዋል። ይህን ሁሉ ዘመኔን ቤት ውስጥ ተኝቼ አላውቅም የሚሉት ኢብራሂም ሐሰን ግማሽ ሕይወቴን በስደተኞች መጠለያ ካምፕ አሳልፌ እነሆ ዛሬ በአንዲት አነስተኛ መሬት ላይ የራሴን ቤት ሠራሁ ብለዋል። ኢብራሂም ከስደት ከተመለሱ ያለፈው ጥቅምት ወር አንድ ዓመት ሆኗቸዋል። በትልቅነቱና በግዝፈቱ በዓለም ከታወቀው መጠለያ ጣቢያ ተመልሰው ታሪካቸውን ሲያወጉ ግን እንባ እየተናነቃቸው ነበር። ኬንያ የዳዳቡን መጠለያ ጣቢያ እንደ አውሮፓን ዘመን አቆጣጠር በዚህ በህዳር መጨረሻ እንደምትዘጋ በዓመቱ መጀመሪያ ገደማ ይፋ ያደረገች ቢሆንም አሁን ደግሞ እስከ መጪው ግንቦት ወር እንደሚዘልቅ አስታውቃለች። ይህ ተጨማሪ ጊዜ የሶማሊያ ባለሥልጣናት ሁኔታዎችን ለማመቻቸትና በሴኩሪቲ ረገድም ዝግጅት እንዲያደርጉ ፋታ ለመስጠት እንደሆነ ተገልጧል። በናይጄሪያ ፖሊስ መግለጫ መሰረት ዛሬ አጥፍቶ ጠፊ ቦምብ ታጣቂዎች ሰሜን ምስራቃዊ ግዛት ውስጥ ጥቃቶችን አድርሰዋል። ሁለት የሲቪል ተከላካይ ተዋጊዎችንም ገድለዋል። ከነርሱም አራቱ ሞተዋል። የቦርኖ ክፍለ ሀገር ፖሊስ ቃል አቀባይ ቪክተር ኢሱኩ ስለ ድንገቱ ሲያስረዱ ማይድጉሪ ከተማ ከሚገኘው የፌዴራሉ ፍርድ ቤት ፊት ለፊት ሁለት ሴቶችና አንድ ወንድ ወደ ፍተሻ ኬላው ሲንደረደሩ ፖሊስ እርምጃ ለመውሰድ ተገዷል ብለዋል። አንደኛዋ አጥፍቶ ጠፊ ሴት የታጠቀችውን ፈንጂ ለኩሳ ራሷንና አንደኛውን ግብረ አበሯን ማውደሟን አስረድተዋል። ሁለተኛው አጥፍቶ ጠፊ ግን በቁጥጥር ስር ውላ በምርመራ ላይ እንደሚገኝ ተገልጧል። በባለስልጣን ውስጥ ተጨማሪ መግለጫ ከዚሁ ከተማ ወጣ ብሎ ሌሎች ሁለት አጥፍቶ ጠፊዎች በአንድ የኦቶቡስና ታክሲ መናኸሪያ ስፍራ ላይ ጥቃት አድርሰው ራሳቸውንና ሁለት የሲቪል ተከላካይ ተዋጊዎችን ገድለዋል። በናይጄሪያ አጥፍቶ ጠፊዎች ባለፉት ሶስት ዓመታት ጊዜ ውስጥ ጥቃት ሲያደርሱ የዛሬው አምስተኛ መሆኑ ነው። አካባቢው ከ ከ20 ሺህ በላይ ሰዎችን የገደለው የአገር በቀሉ ሙስሊም ነውጠኛ ቡድን የቦኮ ሀራም ትውልድ ስፍራ መሆኑ ይታወቃል። የዚምባብዌ ተቃዋሚ ባለስልጣኖች እንደሚሉት አከራካሪ የሆነውን ቦንድ በመቃወም ዛሬ ሊደረግ የታቀደው ተቃውሞ ከመካሄዱ በፊት ብዙ ተቃዋሚዎች ታስረዋል ወይም ተጠልፈዋል። የአሜሪካ ድምፅ ራዲዮ ዘጋቢ ሴባስቲያን ሞፉ ከሀራሬ የላከውን ዘገባ አዳነች ፍሳዬ ታቀርባለች። እስከ አርብ ማታ በነበረው ጊዜ ውስጥ አንዳንድ ተቃዋሚዎች የገቡበት አልታወቀም። ሀገሪቱ የገጠማትን የጥሬ ገንዘብ እጥረት ለማቃለል ሲሉ በያዝነው ወር ለግዢ ለማቅረብ ባሰቡት ቦንድ ላይ ተቃውሞ ለማካሄድ በታቀደበት ቦታ ላይ ፖሊሶች በብዛት ገብተውበታል። ተቃውሞውን የሚያስተባብሩ ሰዎችን ያሳፈሩ ሁለት መኪኖች ዛሬ ማለዳ በእሳት ተቃጥለዋል። ከተጠለፈው በኋላ የተለቀቀ ባትሶን ድዛማራ የተባለ ተቃዋሚ ሰዎች ወደ መኪናቸው አስገብተው ከደበደቡኝ በኋላ እራቆቴን አውጥተው ጫካ ውስጥ ጣሉኝ ይላል። የመንግስት ሰላዩ ተግባር ይመስለኛል ሲልም አክለዋል። የገጠመኝ ቀላልና ጥሩ ተመክሮ አልነበረም። ይሁንና ዛሬ በደረሰብኝ ሳቢያ ተስፋ አልቆርጥም። ለተሻለች ዝምባብዌ ከመታገልም አያግደኝም። የተሻለች ዝምባብዌን ለማምጣት እስከሆነ ድረስ መኪና ማቃጠልን የመሳሰሉ ነገሮች መስዋዕት ማድረግ እችላለሁ። አንድ ቀን አዲስና የተሻለች ዚምባብዌ እንደምትመጣው ቃለው። ስለሆነም እነዚህ መክፈል ካለብን ዋጋዎች አንዳንዶቹ ናቸው። የዚምባብዌ ተቃዋሚዎች የሀገሪቱ መንግሥት ሙስናንና የሰብአዊ መብት ረገጣን ሊያቆም አልቻለም ይላሉ። የሀገሪቱ ማዕከላዊ ባንክ ለማቅረብ ያቀደው ቦንድ ችግሩን አይፈታም፣ እንዲያውም ሀገሪቱን ወደ ገንዘብ ግሽበትና እጥረት ይመልሳታል፣ ገንዘቡን ዋጋቢስ እንዲሆን ያደርጋል ይላሉ የተቃውሞ መሪዎች። ዚምባብዌ በገንዘቧ ላይ በደረሰው ግሽበት ምክንያት ከሰባት ዓመታት በፊት ገንዘቧን ትታ ዋና ዋና የውጭ ገንዘቦችን በአብዛኛው ዶላርን ስትጠቀም ቆይታለች። መንግስት የአዲሱ ቦንድ ዋጋ ከዶላር እኩል ይሆናል፣ የገንዘብ እጥረትን ከማቃለልም በላይ የውጭ ምንዛሪን ከሀገሪቱ በድብቅ ማስወጣትን ሊያስቆም ይችላል ይላል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የስልጣን ዘመናቸውን እየጨረሱ ያሉት ተሰናባቹ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ከዋና ዋና የአውሮፓ ሀገሮች መሪዎች ጋር ዛሬ አርብ ጀርመን ውስጥ ተገናኝተው በመላ አትላንቲክ ሸሪክ ሀገሮች ላይ በተጋረጡ የኢኮኖሚና የጸጥታ ችግሮች ዙሪያ መወያየታቸው ተነገረ። ከጀርመን ከእንግሊዝ፣ ከፈረንሳይ፣ ከኢጣሊያና ከስፔን መሪዎች ጋር የተካሄደው ይህ ውይይት ከአንድ ቀን ቀደም ብሎ ከጀርመኗ መራሄ መንግስት አንጌላ መርክል ጋር ያደረጉት ንግግር ቀጣይ መሆኑም ታውቋል። ፕሬዚደንት ኦባማ ከሀገሮቹ መሪዎች ጋር ባካሄዱት ውይይት በምስራቅ ዩክራይን ካለው ውዝግብ ጋር በተያያዘ በሩሲያ ላይ የተጣለው ማዕቀብ እንዲቀጥል ተስማምተዋል። ፕሬዚደንት ኦባማ በግሪክ የጀመሩትን የአውሮፓ ጉብኝታቸውንም ዛሬ ጀርመን ውስጥ ያጠናቀቁ ሲሆን አንድ ከዋይትሃውስ ይፋ የሆነ መግለጫ እንዳመለከተው ፕሬዚደንት ኦባማ ሸሪክ የአውሮፓ ሀገሮች ባሳዩት ትብብር አመስግነዋል። የዩናይትድ ስቴትስ ተመራጩ ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኑን ሴናተር ጄፍ ሴሽንን ጠቅላይ አቃቢ ሕግ እንዲሆኑ መምረጣቸውን ዘገባዎች ጠቁመዋል። ሌሎቹም የአስተዳደራቸው ቁልፍ ቦታዎች ተሸዋሚዎችን መርጠዋል ተብሏል። የሴናተር ሴሽንስን ለጠቅላይ አቃቢ ሕግነት መታጨት የተመራጩ ፕሬዝዳንት የሽግግር ቡድን ባያረጋግጥም በርካታ የዜና ዘገባዎች ለእጩ መረጣው ሂደት ቀረብ ያለ ምንጮችን ይጠቅሳሉ። ሴናተር ሴሽንስ በፕሬዝዳንታዊ ምርጫ ዘመቻ ወቅት የዶናልድ ትራምፕ ጠንካራ ደጋፊና አማካሪም ነበሩ። ሚስተር ትራምፕ ጡረተኛውን ሌፍትናንት ጄኔራል ማይክ ፍሊንን ለብሔራዊ ጸጥታ አማካሪ ማጨታቸው ዘገባዎች ይጠቁማሉ። ይህ በእንዲህ እንዳለ የተመራጩን የዩናይትድ ስቴትስ ፕሬዚደንት የዶናልድ ትራምፕን የሽግግር ዝርዝር በሚያሳየው ድረገጽ መሠረት ሚስተር ትራምፕ የካንሳሱን የምክር ቤት አባል ማይክ ፖምፕን የሲአይኤ ኃላፊ አድርገው ሰይመዋል። ፖምፒዮ በአርበኝነት ያገለገሉ የምክር ቤት አባልና የቀድሞው የጦር ሰራዊት መኮንን ሲሆኑ በምክር ቤቱ የደህንነት ኮሚቴ ውስጥ ያገለገሉና እንደ አውሮፓውያን ዘመን አቆጣጠር በ2012 ዓመተ ምህረት ቤንጋዚ ሊቢያ ውስጥ በአሜሪካውያን ዲፕሎማቶች ላይ የደረሰውን የሽብርተኞች ጥቃት በሚመረምረው ኮሚቴ ውስጥም ሰርተዋል። ለሰዓቱ ያለን ዜና ይሄው ነው። ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ ሁለት ጋዜጠኞችና አንድ የቀድሞ አንድነት ፓርቲ የድርጅት ጉዳይ ኃላፊ ታስረዋል። ቀደም ሲል እንዳሰማ ነው በተለያዩ በግል ባለቤትነት በሚታተሙ ጋዜጦች መጽሔቶችና በማኅበራዊ ጉዳዮች ላይ በመጻፍ በሬዲዮም የተለያዩ አስተያየቶችን በመስጠት የሚታወቁት ኤልያስ ገብሩና አናኒያስ ሶሪ እንዲሁም የቀድሞው አንድነት ፓርቲ የድርጅት ጉዳይ ኃላፊ አቶ ዳንኤል ሽበሺ ታስረዋል። ሰማያዊ ፓርቲ እስካሁን ሃያ ሦስት አባላቶቹ ከሰማንያ በላይ ደጋፊዎቹ እንደታሰሩ ይናገራል። መንግሥት ሰዎች በመጽሐፋቸው ምክንያት አልታሰሩም ነው የሚለው። ጽዮን ግርማ ዝርዝሩን ይዛለች። ጋዜጠኛ ኤልያስ ገብሩ የተለያዩ ጋዜጦችና መጽሄቶች ላይ በመጻፍ ይታወቃል። እንቁ የተሰኘው መጽሄት በሚያዘጋጅበት ወቅት መጽሄቱ ላይ በቀረበ ጽሁፍ ምክንያት ክስ ቀርቦበትና ታስሮ በዋስ ከተለቀቀ በኋላ ጉዳዩን በውጭ ሆኖ እየተከታተለ የሚገኝ ጋዜጠኛ ነው። አሁን በማህበራዊ ሚዲያ በተለይ በፌስቡክ ገጹ ላይ የተለያዩ ጽሁፎችንና አስተያየቶችን በመጻፍ ይታወቃል። ጋዜጠኛ አናኒያስ ሆሪም እንዲሁ የተለያዩ ጋዜጦችና መጽሄቶች ላይ በመጻፍ ይታወቃል። በሬዲዮም እየቀረበ አስተያየ በመስጠትም ይታወቃል። በፌስቡክ ገጹም ላይ በተለይ መንግስትን በሚተቹ ጽሁፉ ይታወቃል። በቅርቡም በሬዲዮ ፋና በኢትዮጵያ ጉዳይ ላይ በተደረገ ውይይት ከመንግስት ባለስልጣናት ጋር ቀርቦ ክርክር አድርጓል። አቶ ዳንኤል ሽበሽም የቀድሞ የአንድነት ፓርቲ የድርጅት ጉዳይ ኃላፊ ነበር። ለሁለት ዓመት በእስር ቆይቶ በነጻ ከተለቀቀ በኋላ አቃቤ ሕግ ይግባይን በማለቱ ጉዳዩን በውጭ ሆኖ እየተከታተለ ነበር። ሦስቱ ወጣቶች በትላንትናው ዕለት መታሰራቸው ተሰምቷል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ቀደም ሲል ከአቶ ዳንኤል ሽበሽ ጋር በአንድ ላይ ታስሮ ነበርና ሦስቱ ወጣቶች መታሰራቸውን ማረጋገጡን ለአሜሪካ ድምጽ ተናግሯል። ጠዋት እንግዲህ ወደ ሁለት ሰዓት አካባቢ ነው የዳንኤል ባለቤት ደወለችልኝ። የዳንኤል ስልክ ዝግ ነው፣ ላገኘው አልቻልኩም፣ ቤትም አላደረውም ብላ ደወለችልኝ። እዛ ሁሉም ቦታ ጓደኞቹ ጋር፣ አናንያ ጋ፣ ኤልያስ ግብሩ ጋር ስንደውል የእነሱም ስልክ አይሰራም። ሀብታሙ አያሌው ጋር ስደውል እኔ ጋ አልመጣም ብሎ እሱም በኩሉ መፈለግ ጀመረ። እስከ ስድስት ሰዓት ተኩል ድረስ ምን ፍንጭ ሳናገኝ በምናቆሰው ሁሉ እየደወልን ቆይን። መጨረሻ ላይ ትናንትና ማታ ተይዘው ገርጂ ፖሊስ ጣቢያ እንደገቡ አወቅን የዳንኤል ወንድም ሄዶ መግባት መጠየቅ አይቻልም ነገር ግን ብርድ ልብስና ምግብ መቀበል ይቻላል ተብሎ አሁን አስር ሰዓት ላይ ተቀብሎ ነው የመጣው ስለዚህ ማየት አይቻልም ገርጂ ፖሊስ ጣቢያ እንዳሉ ተረጋግጧል ሶስቱም አናኒያስ ወሪም ኤልያስ ገብሩም ዳንኤል ሽበሽም አንድ ቦታ ገርጂ ፖሊስ ጣቢያ እንዳሉ አረጋግጠናል የአቶ ዳንኤል ባለቤት ወይዘሮ ቡዝዬ ባለቤቷ መታሰሩን እንጂ በምን ሁኔታ እንደታሰረ እንደማታውቅ ገልጻልናለች ትናንት ነበረ ጠዋት ከቤት ለስራ ጉዳይ የወጣው። ቀን ላይ አልተደዋወልንም። ማታ እያመሸብኝ ሲሄድ ደወልኩለት፣ ስልኩ ጠራ ጠራ እና በኋላ አላነሳልኝም እና መልሶ ተዘጋ። ትደውስ ታደረና ና ጠዋት እኔ በቃ ርኒ ፍለጋ ወጣው ያው ቀድሞውንም ያው ስለምንሰጋ ሰጋ ምናልባት ስልኩ ያለ ወትሮ ስለተዘጋብኝ ያው ፍለጋ ወጣው በየፖሊስ ጣቢያዎቹ ምናልባት እነዚህ ኮማንድ ፖስቶቹ ያው ወደ ማዕከላዊ ምናምን ስለማይልኩ ፖሊስ ጣቢያ ይሆናል በሚል ግምት እሱ ያው ፖሊስ ቀራኒ ስለነበረ ወደ ሄድኩኝ ወደ ፊት ለከተማው እንደገና ወደ አራዳም ሌሎች ፖሊስ ቻቸ ሄ ያው ለስሜታ አስመዘገብ ወንድሞቹ ምንም በየአቅጣጫችን ተሯሯጥ ልናገኘው አልቻልንም። በኋላ ላይ ግን ከሰዓት በኋላ ነው ጓደኛው የነገረ እንደውሎ ነገ ጠዋት ሰደን እናጣራ። ነው እንግዲህ ወደ ገርጂ ፖሊስ ጣቢያ ነው ያለውን ነው የተባልነው። ምን ያህል ነው እንደሆነ አላወቅም። በአስቸኳይ ጊዜ አዋጁ ምክንያት ስሙንም ድምፁንም እንዳንጠቅስ የጠየቀን የታሰሩት ወጣቶች ጓደኛ እነ ኤልያስ ገብሩ የታሰሩት በኮማንድ ፖስቱ እዝ ስር ሊሆን ይችላል የሚል እምነት እንዳለው ገልጾ በዚህ አስቸኳይ ጊዜ አዋጅ ሰበብ ጋዜጠኞች፣ ጸሀፊያን እንዲሁም ሀሳባቸውን የሚገልጹ ሰዎች ሁሉ እየታሰሩ እንደሆነ ይናገራል። በቅርቡ የተሾሙትን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ማምሻውን አግኝቼ ጠይቄያቸው ነበር የአስቸኳይ ጊዜ አዋጁ የታወጀው ሀገሪቱን ሰላም ለማስጠበቅ እና ነገሮችን ወደ ተረጋጋ ሁኔታ ለመመለስ ነው ብለዋል። ያሱ ከዘዋጅ ታወጅ ደግሞ መሰረታዊ የሆኑ ልንከተላቸው የሚገባ የሚገባን የተቀመጡ ጉዳዮች አሉ። በተለይም ደግሞ ከኢንሳይቴሽን ወይ ደግሞ ማነሳሳት ህዝብን ለማይሆን ወይ ደግሞ ለሰላምን ወደሚያደፈርስ የሚያስከዳቸው ጉዳዮች ያው እየተከለከሉ እንደሆነ በግልጽ ተቀምጠዋል እና ከዛ ጋር በተያያዘ አንዳንድ ጊዜ የታሰሩ ሰዎች እንደሚታወቀው በምክንያት ነው የሚታሰሩት ታይቶ ደግሞ በሂደት እየተፈቱ እንደሆነ የሚታወቃል። የታሰሩት ወጣቶች ጓደኛ እንዳለው መንግስት በአስቸኳይ ጊዜ አዋጁ ምክንያት ከ11600 በላይ ዜጎች ማሰሩን ይፋ ማድረጉን አስታውሶ በዚህ አዋጅ ስር ለእስር ከሚዳረጉ ዜጎች በተጨማሪ ጋዜጠኛ ጸሐፍትና በሰላማዊ መንገድ መንግስትን የሚቃወሙ የእስር ሰለባ ናቸው ይላል። ለዚህም በምሳሌነት በቅርቡ በድጋሚ የታሰረውን የኢንተርኔት አምደኛ በፍቃዱ ኃይሉን አስታውሷል። ዛሬና ትላንት የታሰሩትም እነ ኤልያስ ገብሩ ምሳሌ ናቸው ብሏል። የኮሚኒኬሽን ጉዳይ ሚኒስትሩ ዶክተር ነገር ነገሪ ሰዎች ስለ እና ስለ ተናገሩ አይታሰሩም ይላሉ። ከህግ ውጭ እንዲሁ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች የሚፈጥሩበት ሁኔታ በመሬት ላ ያለው ማለት ነው ህጉ እንዳለ ስህተቶች ሊፈጥሩ ይችላሉ። ያን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጭ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይሄ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው። ምክንያቱም ኢትዮጵያ እንደ የትኛውም ሀገር ሰላም ትፈልጋለች፣ ልማት ትፈልጋለች፣ ዲሞክራሲ እንዲያድግ ትፈልጋለች። ይሄ ሊሆን የሚችለው ደግሞ እያንዳንዱ ሰው ጋዜጠኛም ጭምር ማለት ነው ኃላፊነቱንና ግዴታውን ማወቅ አለበት። ነጻ ነጻ ስንል እኮ ነጻነት በነጻነት ሀሳብን መግለጽ ስባል እኮ የሌላውንም ነጻነት ስካል አፌክስ ስካል አልደረገ ድረስ መሆን አለበት ወይ ደግሞ የራሳችንን ሀሳብ ስንገልጽ የሌላውንም መብት የሌላውንም ክብር ደግሞ መጠበቅ አለብን ማለት ነው። ስለዚህ ይሄንን የሚያይና ትክክል ነው አይደለም የሚል አካል ደግሞ መኖር አለበት በየትኛውም ሀገር ውስጥ እንዳለው ማለት ነው። ስለዚህ ይሄ ጊዜ የሚፈታ ጉዳይ ይሆናል እና አንድ ሰው ታሰረ ተብሎ እንዲሁ የሰዎችን ስም እንግዲህ ቅድም ጠቅሼልሻለሁ ሁሉም ጋዜጠኛ ነን ያለ ሁሉ ጋዜጠኛ እንዳልሆነ ነው ነው የምረዳ። ጋዜጠኛ የሆነ ደግሞ ጋዜጠኛ ስለሆነ መታሰር የለበትም። የታሰረበት ምክንያት በትክክል ተጣርቶ ነጻ መውጣት ያለበት ሰው ነጻ መውጣት አለበት። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ከጋዜጠኞች በተጨማሪ አባሎቻቸውና ደጋፊዎቻቸው እንደ ታሰሩባቸው ይናገራል። ሀያ ሶስት አመራርና አባላት ናቸው የታሰሩት። የታሰሩበት ቦታ አዲስ አበባ ና በተለያዩ የሀገሪቱ ክፍሎች ናቸው። ባህር ዳር አለ፣ ደሴ አለ፣ ሀይቅ አለ፣ ሰቆጣ አለ፣ ኦሮሚያም ብዙ ቦታዎች አሉ። እና ሀያ ሶስት አመራር እና አባላት ናቸው የታሰሩት። ከደጋፊዎቹ ጋራ ከሰማኒያ በላይ ናቸው። ፍርድ ቤትም አለ አልቀረቡም። ክስም የለም ምንም የለም። በዚህ በኮማንድ ፖስቱን የታሰሩት ነው የተባለው። እነዚህ ወጣቶች የታሰሩት ያለ ምክንያት መሆኑን በአስቸኳይ ጊዜ አዋጁ ላይ ፓርቲዎች በሰላማዊ መንገድ መቃወማቸውን ያቁሙ የሚል ባለመኖሩ ሊፈቱ ይገባል በሚል አስቸኳይ ጊዜውን ለማስፈጸም የተቋቋመውን ቦርድ በጽሁፍ ቢጠይቁም ቦርድ ከቦርዱ ስልክ ተደውሎ እናናግራችኋለን መባሉን ተናግሮ አቶ የሸዋስ ነገር ግን በማናገር ፋንታ ከነበሩበት እስር ቤት ዛሬ ወዳልታወቀ ቦታ እየተወሰዱ ናቸው። ሰዎች አሁንም እየታሰሩ ነው ብሏል። አብይ ርዕሱን ነበር ያደመጥነው። ወደ መጽሔት ትንታኔ እናልፋለን። የኢትዮጵያ መንግሥት ሐሳብን የመግለጽ ነጻነት መድረኩን ክፍት እስኪያደርግና ያሰራቸውን ጋዜጠኞች እስኪፈታ መጎትጎትና ጫና እንዲደረግበት መግፋቱን እንደማያቆም ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ አስታውቋል። የሲፒጄ የአፍሪካ መርሃ ግብር ዳይሬክተር አንጀላ ኩዊንታል ትናንት ለአሜሪካ ድምፅ በሰጡት ቃል ኢትዮጵያ ውስጥ በመገናኛ ብዙኃንና በጋዜጠኞች ላይ የሚደረገው ማዋከብ እየበረታ መምጣቱን ተናግረዋል። ሰሎሞን አባተ ዳይሬክተሯን አንጀላ ኩንታልን አነጋግሮ ተከታዩን ዘገባ አጠናቅሯል። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ ትናንት ባወጣው መግለጫው የኢትዮጵያ መንግሥት ባለሥልጣናት ባለፉት ቅርብ ሳምንታት ውስጥ ሁለት ጋዜጠኞችና ሁለት የኢንተርኔት ላይ አምደኞችን ማሰራቸውን አመልክቶ ነበር። በትናንቱ የሲፒጄ መግለጫ ላይ የተጠቀሱት ጋዜጠኞች ዛሬ የታሰሩትንና ቀደም ሲል በእስር ላይ የቆዩትን የማይጨምር ሲሆን ሲፒጄ በዚሁ መግለጫው ላይ በስም የጠራቸው በፍቃዱ ኃይሉ፣ ናትናኤል ፈለቀ፣ አቤል ዋበላና አጥናፍ ብርሃኔ የሽብር ክስ እንደተመሰረተባቸው ተሟጋቾች በማኅበራዊ ሚዲያ ላይ መጻፋቸውን አመልክተዋል። የኦሮሚያ ብሮድካስቲንግ አገልግሎቱ ጋዜጠኛ አብዲ ገዳ ያለበት እንደማይታወቅ ሲፒጄ በትናንቱ መግለጫ ላይ ጠቅሶ የነበረ ቢሆንም በአንድ የአዳማ ፖሊስ ጣቢያ ውስጥ ተይዞ እንደሚገኝና ሄደውም ያዩት ሰዎች መኖራቸውን ምንጮች ለቪኦኤ ገልጸዋል። የኢትዮጵያ ባለስልጣናት የአስቸኳይ ጊዜ አዋጁ ከታወጀ ወዲህ ከአስራ አንድ ሺህ በላይ ሰው ማሰራቸውን የአስቸኳይ ጊዜ አዋጁ አፈጻጸም ምርማሪ ቦርድ ሰብሳቢ አቶ ታደሰ ሆርዶፋ የዛሬ ሳምንት በቴሌቪዥን ቀርቦ መናገራቸውንም ሲፒጄ አስታውሷል። የመንግስቱን ለተቃዋሚዎች የሚሰጠውን ምላሽ የሚተቹ ሰዎችን ዝም ለማሰኘት መሞከር መረጋጋት አያመጣም ስትል ደቡብ አፍሪካዊቱ ጋዜጠኛና የሲፒጄ የአፍሪካ መርሃ ግብር ዳይሬክተር አንጀላ ኩንታል አሳስባለች። ኩንታል ለቪኦኤ በሰጠችው ቃል ሁኔታዎች ዓለም አቀፉን የጋዜጠኞች ደህንነት ተሟጋች ቡድን በብርቱ እንደሚያሳስቡት ተናግራለች። ኢትዮጵያ ውስጥ በፕረስ ነፃነት ላይ ባለፉት ጥቂት ሳምንታት ውስጥ እየተፈጸመ ባለው ሁኔታ በጣም እየተጨነቅን ነው። በተጨማሪም እየተወሰዱ ያሉ የኃይል እርምጃዎች፣ ማህበራዊ ሚዲያን የመዝጋቱ ነገር እያሳሰበን ነው። ሕዝቡ ሀሳቡን የሚያሰማበት መድረክ እየጠበበ ነው። ኢትዮጵያ የጋዜጠኞችን አያያዝ በተመለከተ ስሟ እንዲሁም ያማረ አይደለም፣ ትላለች አንጀላ ኩኝታል። ደህና አድርገን እንደምናውቀው የጋዜጠኞችና የብሎገሮችን መታሰር በተመለከተ ኢትዮጵያ እንዲሁም ታሪኳ ጥሩ አይደለም። አሁን ደግሞ ያ የማዋከብ አድራጎት እንደገና ተነስቶበታል። ሀገሪቱ በአስቸኳይ ጊዜ ሁኔታ ውስጥ በመሆኗ ያ የከፋ አያያዝ እየቀጠለ እንደሚሄድ መገመት ይቻላል። ይህ ስጋታችን ነው መግለጫ እንድናወጣ የገፋፋን ምንም እንኳ ሲፒጄ ትናንት ያወጣው መግለጫ ሰሞኑን በቁጥጥር ስር መዋላቸው በተገለጸ አራት ጋዜጠኞችና ብሎገሮች ላይ ያተኮረ ይሁን እንጂ እስክንድር ነጋ፣ ተመስገን ደሳለኝና ሌሎችም ታሳሪዎች ያሉበትን ሁኔታ እየተከታተለ እንዲለቀቁ ጉትጎታና ዓለም አቀፍ ግፊት እንዲደረግ መጮሁን እንደማያቆም አንጀላ ገልጻለች። ኢትዮጵያ በአፍሪካ ግብፅና ኤርትራን ተከትላ ብዙ ጋዜጠኞችን እስር ቤት በማጎር የምትታወቅ በሳንሱር ደግሞ በዓለም በአራተኛ ደረጃ የምትጠቀስ ሀገር መሆኗንም የሲፒጄዋ የአፍሪካ ፕሮግራም ዳይሬክተር አመልክታለች። የኢትዮጵያ መንግስት ለመናገር ነጻነት፣ ሀሳብን ለመግለጽ ነጻነት ክብር እንደሌለው ምንም የሚያጠራጥር አይደለም። እናም ባለስልጣናቱ ከጠባብ የራሳቸው ጥቅሞችና አስተሳሰብ ባሻገር እንዲመለከቱ ጥሪያችንን እናስተላልፋለን። አስተሳሰባቸው ጠባብ ባይሆን ኖሮ ኢትዮጵያውያን ሁሉ በዓለም አቀፍ ድንጋጌዎች የተረጋገጡ ሀሳብን የመግለጽ ነጻነት የሚጨምሩ መብቶች እንዳሏቸው በተገነዘቡና እነርሱን ለማስከበርና ለመጠበቅ ቁርጠኝነታቸውን ባሳዩ ነበር። ህዝቡ፣ ጋዜጠኞች፣ ብሎገሮች ሀሳቦቻቸውን በነጻ እንዲያንሸራሽሩ በፈቀዱ ነበር። የኢትዮጵያ መንግስት፣ ዓለም አቀፉን የጋዜጠኞች ደህንነት ተሟጋች ቡድን ከመሳሰሉና ከመብቶች ተሟጋቾች የሚቀርቡበትን ውንጀላዎች በተደጋጋሚ ሲያስተባበል ነው የሚሰማው። እናም የአሁኑን የሲፒጄን መግለጫ ከሌሎቹ ምን ሊለየው ይችላል? መንግስቱስ ከቀደሙት ምላሾች የተሻለ መልስ የሚሰጥ ይመስልሻል? አንጀላ ኩኝታል። አየህ መጪውን በቀና ሁኔታ የምጠብቅ መሆን አለብኝ። የኢትዮጵያ ባለስልጣናት አያዳምጡም ብዬ ተስፋ መቁረጥና እርግፍ አድርጌ መቀመጥ አልችልም። እየጮኹ ድምፅ እያሰሙ መቆየት ነው የሚሻለው። ባለፉት ጊዜዎችም በዚህ መንገድ ያተረፍነው የተሳኩልን አጋጣሚዎች አሉ። የሲፒጄ የአሁኑ ጥያቄ የኢትዮጵያ መንግሥት በመገናኛ ብዙሃን ላይ እያካሄደ ነው ያለውን የበረታ ወከባ እንዲያቆምና ያሰራቸውን ጋዜጠኞችና ብሎገሮች ሁሉ እንዲፈታ ነው። ሰሞኑን ተይዘው በቁጥጥር ስር ከዋሉ ጋዜጠኞች መካከል በፍቃዱ ኃይሉ የታሰረው ለአሜሪካ ድምፅ የጥያቄው መልስ ፕሮግራም በሰጠው አስተያየት ምክንያት መሆኑ ተነግሯል። ከጥቂት ሳምንታት በፊት ተላልፎ ከነበረው ዝግጅት ቀንጨብ አድርጌ ላሰማችሁ። መስዋዕትነቱ የመጣው ራሱ ዕጣ ፈንታ ይመስለኛል። እዚህ ሀገር እየተፈጠር ነው ወይም ተወልደን የተገኘ ነው አጋጣሚ እንደሆነ ሁላ ማለት ነው። ወደ ወጥመዱ ዘለን አይደለም የገባ ነው። ነገር ግን ያለው ነባራዊ ሁኔታ አለ፣ የፖለቲካው ሁኔታ እና እኛ ደግሞ እዚህ ነው የምንኖረው። የራሳችንንም ዕጣ ፈንታ ሽፕ በማድረግ ሂደት ውስጥ መሳተፍ እንፈልጋለን። ያ ህገ መንግስታዊ መብታችን ቢሆንም በተግባር ግን የተፈቀደ አይነት ነገር ባለመሆኑ ከእንግዲህ ከጉልቤዎቹ ጋር ፊት ለፊት እንላከማለን ማለት ነው። ያ የፈጠረው ነገር ወይም የወለደው ነገር ነው መስዋዕትነቱ የሚመጣው። ሲፒጄ ትናንት ያወጣውን ክስና አቤቱታ የኢትዮጵያ የመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ አጣጥለውታል። ማምሻውን ባልደረባዬ ጽዮን ግርማ አነጋግራቸው ነበር። አንደኛ መታወቂያ ያለበት ሲፒጄ መረጃውን እንዴት ነው የምሰበስበው የምለውን በትክክል ማየት ያለብን ይመስለኛል። የሚሰጠው አስተያየት በትክክል ገለልተኛ ነው ወይ፣ ወይ ደግሞ እንዲሁ ለጋዜጠኞች መብት የቆመ ድርጅት ብሎ ራሱን እየጠራ እንዲሁ የጋዜጠኝነትን ታፔላ በራሳቸው ላይ ለጥፎ ነገር ግን ስራቸው የጋዜጠኝነት ስራ የማይመስል የሚሰሩ ሰዎችን እንዲሁ ማንም ሰው ጋዜጠኛ ነኝ ስላለ ብቻ ሕግን ለማስከበር እርምጃ በመወሰድበት ጊዜ ጋዜጠኞች ታሰሩ ብሎ ነው ብዙ ጊዜ ዘገባውን የሚያቀርበው ሪፖርቱን የሚያቀርበው ያንን መጣራት መስፈላጊ ይመስለኛል። ምክንያቱም እንደ አንድ ባለሙያም እኔ የሲፒጄን ስራዎች ሪፖርቶች ይከታተል ነበር እና ምን ያህል ሪላያብል ነው ሶርሳቸው። ምክንያቱም አይዲዮሎጂካል ኢምፕሊኬሽንም አለው። በአንድ በኩል ሲፒጄ እንደዚህ በሚያደርግበት ጊዜ ሁሉንም ሀገር በአንድ አይን ያል አላምንም። ስለዚህ በኢትዮጵያ ውስጥ ደግሞ እንደሚታወቀው የጋዜጠኝነት ሙያ ምን ያህል የሙያውን ዝግጅት ያላቸው ሰዎች በትክክል ኃላፊነታቸውና ግዴታቸውን አውቆ እየሰሩ ነው ብሎ መጠየቅ ሲገባቸው እንዲሁ ሲፊል የምለው ማንም ሰው የፈለገውን ይጻፍ። ያ የጻፈው ደግሞ ኮንስኮንሱ ማንን የሚጉዳ ጉዳያቸው አይደለም። የሀገር ባለቤት የሚያገባው የሕዝብን ሰላም መጠበቅ ኃላፊነት የሰጠው መንግስት ደግሞ ሕዝብም ደግሞ የራሱን ሰላም መጠበቅ የሰጠው ኃላፊነቱን ለመወጣት ለመወሰዱ እርምጃዎች ይኖራሉ። ስለዚህ አሁን ለቪኦኤ መረጃ ስለሰጠ ነው ፌስቡክ ፔጁ ላይ ስለ ጻፌ ነው የምለው መጣራት ያለበት ምስለኛል። ኦኬ። ወይ እሱ ወይ ደግሞ ሌሎች ሰዎች እንደዚህ ብሎ ሊሆን ይችላል። እኔ ግን ይሄንን መደምደሚያ መቀበል አልችልም። በትክክል ከተጣራ በኋላ የታሰረበት ምክንያት በግልጽ ይታወቃል፣ ያው ይገለጻል። ያኔ ተቀባይነት ያለ ሆኖ ከተገኘ ويقول <applause> لك أنها تتمثل في المجتمع ويقول لك أنها تتمثل في المجتمع ويقول لك أنها تتمثل في المجتمع ويقول لك أنها تتمثل في المجتمع ويقول لك أنها تتمثل في المجتمع ስጣራ የምናውቀው በነገራችን ላይ በፍቃዱ ኃይሉ በታሰረበት ወቅት በጸጥታ ኃይሎች የተነገረው ቪኦኤ ላይ በሰጠው አስተያየት ምክንያት እንደነበረ ጠበቃው አቶ አመሃ መኮንን ለቪኦኤ የሰጡትን መግለጫ በወቅቱ መዘገባችን ይታወሳል። ሲፒጄ መረጃ እንዴት እንደሚያሰባስብ የአፍሪካ ፕሮግራም ዳይሬክተሯን አንጀላ ኩንታልን ጠይቂያት ነበር። ሲፒጄ ወደ ኢትዮጵያ ገብቶ ሁኔታዎችን ለመፈተሽ ወይም ከባለስልጣናቱ አስተያየት ለማግኘት የሚያቀርባቸው ጥያቄዎች ሁልጊዜም ምላሽ እንደማያገኙ አንጀላ ገልጻለች። ለጥያቄዎቻችን ከኢትዮጵያ መንግስት መልስ ለማግኘት እጅግ አስቸጋሪ የሆነ ነው። ዛሬ ያወጣነውን መግለጫ ስናዘጋጅ አዲሱን የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ለማግኘት ሞክረን ነበር። መልስ አልሰጡንም። የቀድሞም እንዲሁ ነበሩ። የኢትዮጵያ መንግስትን ለማግኘት በሞከረን ቁጥር የሚያጋጥመን የሸክላ ግድግዳ ነው። አንጀላ ኩንታል የሲፒጄ የአፍሪካ ፕሮግራም ዳይሬክተርነቱን ሥራ በቅርቡ ስትረከብ እንደ አዲስ ኃላፊ ግንኙነቶችን ለመፍጠር ብዙ መጣሯንና እስካሁንም እንዳልተሳካላት ነግራኛለች። ይሁን እንጂ ከተለያዩ ማንነታቸውን መጥቀስ ከማትፈልጋቸው ታማኝ ከምትላቸው የሀገር ውስጥ ምንጮችና ናይሮቢ በሚገኘው የሲፒጄ ቢሮ አማካኝነት ቡድኑ የኢትዮጵያ ሁኔታዎችን በቅርብ እንደሚከታተልና የተጨበጠ መረጃ እንደሚያገኝ ገልጻለች። የኢትዮጵያ ባለሥልጣናት ዛሬም ኤልያስ ገብሩና አናንያስ ሶሪ የሚባሉ ጋዜጠኞችን ማሰራቸው ተዘግቧል። አድማጮች ከመጨረሻ የትንታኔ ርዕስ ላይ ደርሰናል። ወደ አዲስ አበባ ነው የሚወስደን። ኢትዮጵያ በትራፊክ አደጋ ምክንያት በሚሞቱ ሰዎች ብዛት በዓለም ቀዳሚ መሆኗ ተነግሯል። በአዲስ አበባ ብቻ እስካለፈው ዓመት ግንቦት ወር ከሦስት መቶ በላይ ሰዎች በትራፊክ አደጋ ህይወታቸውን ሲያጡ ከ600 ሚሊዮን ብር በላይ የሚገመት ንብረት መውደሙም ታውቋል። መለስካቸው አማሃ ዝርዝሩን አድርሶናል። ዛሬ በዓለም አቀፍ ደረጃ በትራፊክ አደጋ የሞቱትና የተጎዱ ሰዎች የሚታሰቡበት ዕለት ነው። በኢትዮጵያ የዩናይትድ ስቴትስ ኤምባሲ እለቱን ዛሬ በልዩ ሁኔታ ሊያከብር ያቀደ ይመስላል። ትኩረቱን ያደረገውም በታዳጊ ወጣቶች ላይ ወይንም በተማሪዎች ላይ የትራፊክ አደጋን ለመቀነስ በሚሰራ አንድ መንግስታዊ ያልሆነ ድርጅት ላይ ነው። ይህ ሴፍ ዘ ኔሽን የተሰኘ ማህበር በአምስት አዲስ አበባ ውስጥ በሚገኙ ትምህርት ቤቶች አካባቢ ስራውን እያከናወነ ይገኛል። አንዱ ስራው ፍላጎቱ ላላቸው ታዳጊ ወጣቶች የትራፊክ ማስተናገድ ስልጠና እየሰጠ ተማሪዎች ወደ ትምህርት ቤት በሚገቡበትና በሚወጡበት ጊዜ ከትራፊክ ፖሊስ አባላት ጋር በመሆን የትራፊክ ፍሰቱን ያለ አደጋ ማቀላጠፍ ነው። ለነዚህ ታዳጊ ወጣቶች በኤምባሲው የምስክር ወረቀት የሰጡት የኤምባሲው የሕዝብ ጉዳዮች መኮንን ዴቪድ ኬኔዲ የእነዚህ ወጣቶች አገልግሎት ለሚኖሩበት ሕብረተሰቡም ሆነ ለሀገሪቱ ምን ያህል ዋጋ እንዳለው በመግቢያ ንግግራቸው ጠቁመዋል። አለመታደል ሆኖ ኢትዮጵያ በትራፊክ አደጋ ምክንያት በሚከሰት ሞት ከዓለም ከፍተኛ ቦታ መያዟ እናውቃለን። ስለሆነም የናንተ የእያንዳንዳችሁ ጥረት ይህንን አደጋ በመቀነስ በአዲስ አበባ እንደዚሁም በምትኖሩባቸው መንደሮችና በሀገራችሁ ደህንነታችሁ የተጠበቀ እንዲሆን የምታደርጓቸው አስተዋጽኦች አሉ። ሴፍ ዘ ኔሽን የተሰኘው ማህበር የትራፊክ አደጋን ለመከላከል የተለያዩ ስራዎች የሚያከናውኑባቸው ትምህርት ቤቶች ኢትዮፓረንትስ፣ ስኩል ኦፍ ፓራጎን፣ ፀሐይ ጮራ ምስካይ ህዙናን መድሃኒ ዓለም እና ኢየሩሳሌም የተባሉት ትምህርት ቤቶች ናቸው። ሴፍ ዘኔሽን ፍላጎት ያላቸውን ታዳጊ ወጣት ተማሪዎችን የትራፊክ ማስተናገድ ስልጠና ከመስጠት ሌላ አሽከርካሪዎችም የሚሳተፉበትን ዘዴዎች በተግባር ያውላል። የሴፍ ዘኔሽን መስራች አቶ ምስጋናው ቢመራው፦ ሌላው የምናደርገው ቦርድ ነው። መንገድ ላይ የሚቀመጥ ቦርድ አለ። ተንቀሳቃሽ ነው። ጠዋት ተማሪዎች ሲገቡ ይወጣል። ከሰዓት በኋላ ደግሞ ሲወጡ ደግሞ ይወጣል። በቀን ሁለት ጊዜ ያወጡታል። ያ ማለት ምንድነው? ከሩቀት አሽከርካሪዎች ሲመጡ ይህንን ትራፊክ ምልክት ያዩታል። መልእክቱም በጣም አስደሳች ነው። በመንገድ ላይ ሲያሽከረክሩ ልክ የእርስዎ ልጆች በመንገድ ላይ እንዳሉ አድርገው ይሁን የሚል ነው። ሁሉም ወላጅም ሆነ አሽከርካሪ ያየዋል ይህን ምልክት። ያንን በሚያይበት ጊዜ ከላይ ጀምሮ አቀዝቅዞ መኪናውን ፍጥነት ቀንሶ ይመጣል። ተማሪዎች እንደወጡም ሌላ ማሳወቂያ መንገድ አድርገነዋል ይህን ቢልቦርድ። በዚህም ይህን ፕሮጀክት ከጀመርን ጀምሮ ምንም አይነት አደጋ አልደረሰም፣ ለአንድ አመት አደጋ አልደረሰም እና ውጤታማ መሆኑን ማየት ይችለናል። አቶ ምስጋናውን እንደገለጹት ከሆነ ለእነዚህ ትምህርት ቤቶች ማህበሩ ትኩረት የሰጠው አብዛኞቹ ትምህርት ቤቶች በዋና መንገዶች አጠገብ በመሆናቸው ነው። የተለያዩ መረጃዎች እንደሚያሳዩት ከሆነ በኢትዮጵያ የትራፊክ አደጋ በተለያዩ ምክንያቶች በሚያስደነግጥ መጠን እየተከሰተ ነው። አቶ ምስጋናው ቢመረው ከእነዚህ መረጃዎች በመጥቀስ በአዲስ አበባ ብቻ እስከ አለፈው ግንቦት ወር የሆነውን ይናገራሉ። በአዲስ አበባ ላይ በእርግጥ ከፍተኛ አደጋ አለ። አዲስ አበባ ላይ 323 ሰው በዘጠኝ ወር ውስጥ ህይወቱን አጥቷል። ይሄ ከግንቦት በፊት በነበረው ዘጠኝ ወር፣ ከዛ በፊት በነበረው 323 ሰው በትራፊክ አደጋ ህይወቱን አጥቷል። ይሄ ከትራፊክ ማኔጅመንት ኤጀንሲ ያገኘነው መረጃ ነው፣ ከትራንስፖርት ሚኒስቴር ያገኘነው መረጃ ነው። እና አደጋው ከፍተኛ ነው። አዲስ አበባ ላይ በንብረት ላይ በዘጠኝ ወር 668 ሚሊዮን የኢትዮጵያ ብር የሚሆን የንብረት ውድመት እንደደረሰ ትራፊክ ማኔጅመንት ኤጀንሲ ላይ ካገኘ ነው ከጋዜጦችም ከሌሎችም ካገኘ ነው ከሶርሶች ላይ ይህን ማወቅ ይችለናል። በአዲስ አበባም ሆነ በሌሎች የሀገሪቱ ክፍሎች ለሚደርሰው የትራፊክ አደጋ ብዙ ምክንያቶች እንዳሉ የታመነ ቢሆንም ግንባር ቀደም ተጠቃሾቹ ግን አሽከርካሪዎች መሆናቸውን የትራፊክ ፖሊስ መኮንኖች ብዙ ጊዜ ይናገራሉ። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ። ከአዲስ አበባ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ቀዳሚው ዘገባ ወቅታዊውን የዩናይትድ ስቴትስ ፖለቲካ ይመለከታል። በዩናይትድ ስቴትስ ምክር ቤት ያለፉት ጥቂት ቀናት በተመራጩ ፕሬዝዳንት ዶናልድ ትራምፕ የሽግግር አካሄድ ላይ ትኩረት ባደረጉ እንቅስቃሴዎች እየተመሉ ሆነው አልፈዋል። በምርጫዎቹ ድል በድል ሆነው የተመለሱት ሪፐብሊካኑ አባላት የተመራጩን ፕሬዝዳንት የሽግግር አካሄድ ትክክለኛነት በመቆም ሲከራከሩ ቆይተዋል። ዲሞክራቶቹ በበኩላቸው ከገጠማቸው ታሪካዊ ሽንፈት በኋላ ወደፊት ምን ማድረግ እንደሚገባቸው አርቀው መመልከትም ጀምረዋል። የቪኦኤዋ ካትሪን ጂፕሰን ከዩናይትድ ስቴትስ ምክር ቤት ያጠናቀረችውን ዘገባ ቆንጅታ ታቀርባለች። አዲስ ተመራጩ ምክትል ፕሬዚደንት ማይክ ፔንስ ቀድሞ በነበሩበት የዩናይትድ ስቴትስ ምክር ቤት እየተመላለሱ ጉብኝት እያደረጉ ናቸው። የቀድሞ የምክር ቤት አባል መጪውን ፕሬዚደንት ትራምፕንና በዚህ ሳምንት ወደ ስራቸው የተመለሱትን የሪፑብሊካኑን ፓርቲ የምክር ቤት አባላት የሚያገናኙ ቁልፍ ድልድይ ሊሆኑ ተስፋ ያደርጋሉ። በጣም እንተማመናለን። ለፕሬዚደንታዊ ምረቃው ግሩም የሆነ የአባላት ስብስብ ይዘን እንደምንደርስ በጣም እንተማመናለን። ከመምሪያውና ከመወሰኛው ምክር ቤት መሪዎች ጋር በኅብረት እንሠራለን። ጦር ኃይላችንን እንገነባለን። ምጣኔ ሀብታችንን እናነቃቃለን በጠቅላላው አሜሪካን እንደገና ታላቅ እናደርጋታለን። በድጋሚ የተመረጡት የተወካዮች ምክር ቤት አፈ ጉባኤ ፖል ራያን በበኩላቸው በግዙፉ የተወጠነው አጀንዳ ገና ጅምር ላይ መሆኑን ጠቁመዋል። የሽግግሩን ወቅት ገና መጀመራችን ነው። ስለዚህ በሽግግሩ አፈጻጸም ዕቅድ ዙሪያ ከአዲሱ አስተዳደር ጋር መሥራት መጀመራችን ነው ማለት ነው። ይሁን እንጂ የሽግግሩ የመጀመሪያ ሳምንት አካሄድ በውስጥ ሽኩቻ፣ በባልደረቦች መቀያየርና በትረምፕ ሽግግር ላይ በተነሱ ነቀፈታዎች ምክንያት ዝግ ብሎ ነው የቆየው። የመምሪያው ምክር ቤት የአናሳኑ ዲሞክራቶች መሪዋ ናንሲ ፐሎሲ ተመራጩ ፕሬዝደንት ስቲቭ ባነንን ዋና የስትራቴጂ አማካሪያቸው አድርጎ ሾመዋል ይህ በምርጫ ዘመቻው ወቅት ሲያቀነቅኑት በነበረው በጥላቻ የተሞላና ከፋፋይ ራዕይ ለመግፋት የቆረጡ ስለመሆናቸው በአሳሳቢ መንገድ ፍንጭ የሚሰጥ ነው። ሁለቱ ወገኖች ጋዜጠኞች ካሜራ ፊት ሲሆኑ በጋራ የሚያስማሟቸውን ጉዳዮች እየዳሰሱ መሆናቸውን በብዛት ያወሱ እንጂ ናንሲ ፔሎሲ በኋላ ከተመራጩ ምክትል ፕሬዝደንት ማይክ ፔንስ ጋር በተወያዩበት ወቅት ይህንኑ ስጋታቸውን አጥብቀው እንዳሳሰቧቸው ነው የተጠቆመው። ባለፈው ሳምንት ከተመራጩ ፕሬዝደንት ጋር ያደረግኩትን ውይይት ተከትሎ የመሰረተ ልማት ጉዳዮችን፣ የህጻናት እንክብካቤ ጉዳዮችን በተመለከተ እንዴት ተባብረን መስራት እንደምችል በግልጽ ተነጋግረናል። ይሁን እንጂ የምክር ቤት አናሳኖች ዲሞክራቶች መሪዋ ፕሎሲ ራሳቸው በአመራራቸው ላይ ፈተና ተደቅኖባቸዋል። ፓርቲው መራጮችን በይበልጥ ለመድረስ የሚያስችሉ አዳዲስ መንገዶችን መዳሰስ ጀምሯልና። በካፒቶል ህንጻ ውስጥ ተመራጩ ምክትል ፕሬዚደንት ካሁኖቹ የዲሞክራቲክ ፓርቲው መሪዎች ጋር ሲወያዩ ደጁ ላይ ደግሞ ብዙዎች የፓርቲው የወደፊት ተስፋ አድርገው የሚያያቸው የቨርመንቱ ሴነተር በርኒ ሳንደርስ ወደፊት ምን መደረግ እንዳለበት ደጋፊዎቻቸውን ሲያነጋግሩ ነበር። ዶናልድ ትራምፕን ኤሌክሽን ፎር ነምበር ኦፍ ሪዝንስ ዶናልድ ትራምፕ ያሸነፉት በብዙ ምክንያቶች ነው። ይሁንና በእኔ አስተያየት ለድል ያበቃቸው አንዱ ምክንያት ዲሞክራቲክ ፓርቲው ራሱን ማስተካከል አለመቻሉ ነው። በርኒ ሳንደርስ የሰራተኛውን መደብ መራጮች መሳብ ይችላሉ ብለው ደጋፊዎቻቸው ተስፋ ጥለውባቸዋል። በአሁኑ ምርጫ ዶናልድ ትራምፕን የመረጡ የሰራተኛው መደብ አባላት ከአራት ዓመታት በኋላ ለተሻለው ፓርቲ እጩ ድምጻቸውን እንዲሰጡ ማስተባበር እንችላለን ብለው ይተማመናሉ። በዚህ ሁኔታ ኮንግረሱ ከመልሶች ይልቅ በእንጥልጥል ያሉ በርካታ ጥያቄዎችን ይዞ ለአንድ ሳምንት እረፍት ይዘጋል። ዲሞክራቶች አዲስ አመራራቸውን ፍለጋ፣ ሪፑብሊካኖች ደግሞ የትረምፕ አስተዳደርን ሽግግር ሁኔታ እየጠበቁ ይቆያሉ። የጥያቄው መልስ ተከታዩ ቅንብር ነው። ለጥያቄው መልስ በቅርቡ የተጠናቀቀውን የአሜሪካ ምርጫ እና ምርጫው ለአሜሪካ ለራስዎ እንዲሁም ሀያል እንደመሆኗ ለዓለምና በተለይም በአፍሪካ ፖሊሲ ላይ የሚኖረውን አንደምታ ይመለከታል። የአድማጮችን ጥያቄ የሚመልሱት አንድ ለዲሞክራት ሌላው ለሪፐብሊካን ፓርቲ ድምፃቸውን የሰጡ ሰኢድ ሐሰን በኬንተኪ መርሲ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር አቶ ተሾመ ቦርጎ የአካውንቲንግ ባለሙያና አልፎ አልፎ በኢትዮጵያ ድረ ገጻዎች ላይ የፖለቲካ ጉዳዮችን በመገምገም የሚጽፉ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። አመሰግናለሁ ፕሮፌሰር ሰይድ ሀሰን እንዲሁም አቶ ተሾመ ቦራጎ እንግዲህ በዚህ በተጠናቀቀው የአሜሪካ ምርጫ ላይ ለአድማጮቻችን ጥያቄ መልስ ልትሰጡ ነው ፈቃደኛ የሆናችሁት። በቅድሚያ የእናንተን አመለካከት ልውሰድ ስለ ምርጫው የምርጫው ውጤት ፕሮፌሰር ሰይድ ተስማምቶታል አይ እኔ አጠቃላይ የትራምፕ ምርጫ አይመቸኝም ክሊንተንም በጠቅላላ ተመቸኝ ይጭኝም ነበር ትራምፕም እንደዚሁ አልተመቸኝም በአጠቃላይ ስመለከተው የአሜሪካ ህዝብ ለውጥ ፈልጓል ሁለቱ ፓርቲዎች እስ በርሳቸው የተወጋገሩ የተዘራጠጡ ምንም ሳይሰራ በየ- ለብዙ አመታት አንድ ውስ ነው ሁለተኛ ደግሞ እኔ በተለይ እኔ ባለሁበት ሀገር ሰዎቹ የሚሉ ሳዳመጣቸው ይሄ የክሊንተንና የቡሺ ዳይናስቲ ስርወ መንግስት በቃል እኛ ፈለገው እንመርጣለን እንጂ እነሱ እየተመላለሱ ሊገዙን አይገባም የሚል ስሜት አላቸው። የሚስተር ትራምፕ መመረጥ ግን ትክክለኛ ብዬ ነው አልገምትም። ከዛም የምገምተው እንግዲህ ለሂለሪ ክሊንተን ነው ድምጾን የሰጡት ብዬ ነው የማስበው። አዎ፣ ለፊቴ ችግር ሆኖብኝ እጅ ለክሊንተን መርጫለሁ። መልካም። አቶ ተሾመ ቦራጎ ግን ለዶናልድ ትራምፕ እንደመረጡ ነው የገባኝ። ትክክል ነው። ግን ያው እኔም ብሆን ብዙም ሪዛልቱ አልተመቸኝም። ሪፐብሊካን ፓርቲዎች ደግፋለሁ። ሌላ ሴኔተር ቴድ ክሩዝ የሚባል ነበረ፣ ለሱ ነበረ መጀመሪያ እንዲያሸንፍ የፈለግነው። ግን ያው ምርጫ ነው፣ ሁለት ሁለት አንዱ መምረጥ አለብን እና እኔ ብቻ ሳይሆን አብዛኛው የአሜሪካ ህዝብ እንደዛ አይነት ሁኔታ ላይ ነበረ። ጋሉፕ የሚባል የጥናት ድርጅት ወደ ሀምሳ አንድ ፐርሰንት ለትረምፕ እና ስልሳ አንድ ፐርሰንት ሂለሪ አንፌቨርብል ማለት እንደማይፈልግ የአሜሪካ ህዝብ ገልጾ ነበረ። ግን ከሁለቱ አንዱ ዘ ለሰር ኦፍ ቱ ኢቭልስ እንደሚሉት ማለት ነው። ከሁለቱ አንዱ መምረጥ ሆኖብን አንዳንዶቻችን ሂለሪ መርጠናል። አንዳንዶቻችን ደግሞ ትራምፕን መጠናል። ግን አብዛኛው ለፓርቲው ነው ብዙ አብዛኛው ህዝብ የመረጠው ብዬ ነው ማስበው። እንደ ወደ አድማጮች ጥያቄ ሳልገባ አንድ ላነሳም ወደው ምንድን ነው ሂላሪ ክሊንተን በፖፑላር ቮት በህዝብ ድምፅ የላቀ ነው ያገኙት። አሁን ዛሬ እንደምናየው ውጤቱን ከአንድ ሚሊዮን በላይ ህዝብ ከትራምፕ ይልቅ ለሳቸው ድምፁን ሰጥቷል። ትራምፕ ግን የተመረጡት ኤሌክትራል ኮሌጅ በተባለው ስርዓት ነው። ስለዚህ ምን አመለካከት አሉት? ፕሮፌሰር ሰይድ እንግዲህ ከዚህ በፊትም ሆኗል። አልጎር እና ቡሽ በተወዳደሩበት ጊዜ በፈረንጅ አቆጣጠር በሁለት ሺህ አልጎር በብዙ በሁለት ነው በሶስት ሚሊዮን የበለጠ መርጡት ቡሽ ተመርጧል። እና ይህ የአሜሪካ ሲስተም ነው የቆረቆሯት ሰዎች ያስቀምጡ ነው እና ብዙ ተጠንቷል የምናልባት በተለየ አልጎርና የቡሽ ጊዜ በነበረበት ጊዜ ይህ ነገር ተነስቶ ለየትኛው ጠቅማ ለየትኛው ይጎዳል በሚለው እንትም እና ብዙም አልገፋም። እንደዚህ ያሉ ዶች አሜሪካ ህግ ለመቀየር ኮንግረሱም ፕሬዚደንቱም ሁሉም ተተስማማ በኋላ እንደገና አምሳዎቹ ስቴቶቹ ጋር ተወስዶ ከአምሳዎቹ ስቴቶች ሰባ አምስት በመቶ የሚሆኑት ማጽደቅ አለባቸው። ስለዚህ አስቸጋሪ ስለሆነ በዚህ ህግ መኖር ስላለባቸው አሁንም ትራምፕ ስላሸነፈ ክሊንተን በክሊንተን የክሊንተን ደጋቢዎችም በዛ መገዛት አለባቸው። በአይን አቶ ተሾመ ቦራጎ እዚህ ላይ የሚጨምሩት አለ? አዎ ፕሮፌሰር ያለው አብዛኛው ትክክል ነው። ያው ህጉ ነው የሀገሩ ህግ ነው። ግን ማወቅ ያለብን ነገር በምስራቅና በምዕራብ ጠርፍ ነው አብዛኛው የአሜሪካ ህዝብ የሚኖረው፣ እና በዚህ ቦታ ውስጥ ከተማዎች ናቸው። ፖፑላር ቮት ብዙውን ጊዜ ወደ ዴሞክራቲክ ፓርቲ ነው የሚሄደው። እና ፕሮፌሰር እንዳሉት ከዚህ በፊትም የተፈጠረ ነገር ነው አዲስ ሁኔታ አይደለም። ግን ይሄ ፓፕላር ቦቱን ራሱ ትራምፕ መጀመሪያ እየመራ ነበረ። ሊነጋ ሲል ካሊፎርኒያ የመጨረሻው ስቴት ምዕራብ ጠርፍ ያለች የእሷ ሲቆጠር ነው የሂለሪ ማለፍ የጀመረው። ብዙ ወደ ከተማ ለስራ ከሜክሲኮ የመጡ ወደ ሳውዘርን ካሊፎርኒያ የፈለሱ ብዙ ህዝቦች አሉ። እና ካሊፎርኒያ በብዙ ሚሊዮን ያሸነፈችው ሂለሪ እና ለሱ ሲጨመር ነው እንጂ መጀመሪያ ሳይጨመር ትራምፕ እያሸነፈ ነበረ። ዋናው ነገር ግን ያው የሀገሩ ሕግ ስለሆነ እስኪለወጥ ድረስ በሱ ነው የሚካሄደው። ትንሽ ለየት ቻለ አስተሳሰብ አለኝ። እሺ እርግጥ ነው አብዛኛው ህዝብ የሚኖ የአሜሪካ ህዝብ የሚኖረው አገሪቱ በምስራቅ እና በምዕራቡ በኩል ነው እና ትልቅ ከተማዎች ነው። ግን በነዚህ ቦታዎች የሚኖረው ህዝብ በኢኮኖሚም ቢሆን በስነልቦናም በምን በጣም የሰለጠነ ነው መካከል ያለው እኔ ቦታ ያለው ደግሞ ወደ ኋላ የቀረ ነው። አስተሳሰቡ ሁሉ ወደ ኋላ ነው። በገበሬ ነው። ኮሌጅም ያልተመረቀ ነው፣ ኮሌጅ ያልገባ ነው። ስለዚህ በሁሉም ነገር ወደ ኋላ ነው። አገሪቱ ተመጣጠነ እድገት የላትም እና ተማርኩ የሚለው ሰው እናውቀት አለኝ ወይም ሀብትም አለኝ የሚለው በካሊፎርኒያ እና በኒውዮርክ ምናም የመሳሰሉት ሀገር ነው የሚኖረው እና የዚህ ልዩነት አለ የባህልና የስለልቦናዎች የሀብት ችግሮች አሉ። ዋናዎቹ እነሱ ናቸው። እስቲ ወደ አድማጭ ጥያቄ እንሂድና ሰፋ ወዳለው ወደ ትራምፕ፣ አሁን እንግዲህ ወደ ትራምፕ ፖሊሲ ነው የምናመራው፣ እንዲሁም ሽግግራቸውም ላይ እንወያያለን። አንድ የአድማጭ ጥያቄ አለ ላሰማችሁ። ሰላም ለእናንተ ይሁን በማለት ዛሬ በተመራጭ ፕሬዚዳንት ዶናልድ ትራምፕ ላይ ላቀርብ የፈለግኩት ጥያቄ ምንድን ነው? ዶናልድ ትራምፕ አሜሪካንን ወደ ቀደመ ታሪኳ፣ ወደ ቀደመ ነገሯ እንመልሳታለን ብለዋል። ይህን ሲሉ ዶናልድ ትራምፕ ሁለት ጥያቄዎች ናቸው ያሉት። ዶናልድ ትራምፕ ወደ ቀደመ ነገሯ የሚመልሷት አሜሪካንን ወደ ቀደመ ነገሯ ስናስባት በዘረኛነትና በተለያየ ሁኔታ ተይዛ የነበረች ሀገር እንደሆነች እናውቃለን። እና ወደ ቀድሞ ወደ ቴክሳሶች ለምሳሌ ያ የቴክሳስ ኮፍያ አድርጎ በሽጉጥ ሲተኳኮሱ፣ የተለያየ ሁኔታ ሲሆን ጥቁሩን በገፍ ሲያሰቃዩ፣ የጥቁር አምባገነንነት፣ የነጭ አምባገነንነት የገነንበትን ጊዜ ነው የምናውቀው። ከነ ማርቲን ሉተር ኪንግ ትግል በፊት ወደ እሱ ለመመለስ ነው ያሰቡት። ሁለተኛው ጥያቄ ደግሞ ዶናልድ ትራምፕ አሁን የዲፕሎማቲክ ግንኙነት ሲያደርጉ ፕሬዚዳንቱ ነው ከሌሎች ጋር ግንኙነት ሲፈጥሩ በምን አይነት ሁኔታ ነው የሚፈጥሩት? ፊት ለፊት ንግግር ሲያደርጉ ከመሪዎች ጋራ በጉባኤ መካከል ንግግር ሲያደርጉ በኢንተርናሽናል ስብሰባ ላይ እንዴት ነው የሚሆኑ የሚሰው ሰው ይወጡታል ብላችሁ ታስባላችሁ? ያለፉትን ለምሳሌ በካምፔናቸው ጊዜ በመከላከያ በኢኮኖሚ በውጭ ግንኙነት በኩል አማካሪዎች ሊኖራቸው ይችላሉ። ግን በተናጠል በሚያደርጉት ግንኙነት ይሄንን ነገር ሊወጡት ይችላሉ ወይ እንደነ ፕሬዝዳንት ኦባማ። የተከበራችሁ አድማጮቻችን የጥያቄው መልስ ዝግጅት ክፍል ሁለት በነገው ዕለት ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን። አድማጮች ወደ መጨረሻው ቅንብር እናልፋለን። በነገራችን ላይ ቀደም ሲል ስለ ታላቁ ሩጫ በመጽሔት እንዘግባለን ብለን ነበረ። በሰዓት እጥረት ምክንያት ወደ ነገ አዛውረነዋል። አሁን ቀጣዩ ኢትዮጵያ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ታሪካዊ የዘር ህል ማከፋፈል ተግባር የአንድ ቢሊዮን ዶላር ወጪ እንዳዳነ ሪሊፍ ዌብ ዘገበ፣ ኒውስዊክ ላይ የወጣ ጽሑፍ ለትራምፕ የአፍሪካ ፖሊሲ ሐሳብ አቀረበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኢትዮጵያ በታሪኳ ባልታየ ሁኔታ ሰፊና አድናቆትን ያተረፈ የዘርህል ማከፋፈል ተግባር መፈጸሟል የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት እንደገለጸ ሪሊፍ ዌብ የተባለው የድርጅቱ ድረገጽ ጠቁሟል። የምግብና የእርሻ ድርጅት እንዲሁም ከ25 በላይ የሚሆኑ መንግስታዊ ያልሆኑ ድርጅቶችና አገልግሎቶች በስድስት ክልሎች 377 ወረዳዎች ላይ በሀገሪቱ ታሪክ ባልታየ መጠን 32 ሚሊዮን ቶን የሚሆን የዘር እህል ለማከፋፈል እንደቻሉ ድረገጹ ዘግቧል። የተከፋፈለው የእህል ዘር ኤል ኒኖ ባስከተለው ድርቅ ምክንያት ተሟጦ የነበረውን የእህል አቅርቦት እንደመለሰ ገበሬዎች ራሳቸውን ችሎ የራሳቸውን እህል ለማምረት በመቻላቸውም የኢትዮጵያ መንግስትና የሰብአዊ ረድኤት ማህበረሰብ ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ ለማዳን መቻላቸውን ድረገጹ ጠቁሟል። የዓለም የእርሻ ድርጅት መንግስታዊ ያልሆኑና ሌሎች ድርጅቶች ለእያንዳንዱ ቤተሰብ ያከፋፈሉት የእህል ዘር መጠን 30 ኪሎ ሲሆን አምስት አባላት ላሉት ቤተሰብ ለ1ስርና ለአስርና ለአስራአንድ ወራት ያህል የሚያዘልቅ መኸር ሊያስገኝለት እንደሚችል የሪሊፍ ዌብ ድረገጽ ዘገባ ጠቅሷል። ለአንድ ቤተሰብ የአስርና አስራአንድ ወራት የሚሆን ምግብ ለማቅረብ 864 ዶላር የሚፈጅ ሲሆን ለእያንዳንዱ ቤተሰብ የዘርህን ለማከፋፈል የሚፈጀው ወጪ ግን 230 ዶላር ብቻ እንደሆነ ጽሑፉ ገልጾ በዚህ መርሃ ግብር ምክንያት በመኸር ወቅት 15 ቢሊዮን ለሚሆን ቤተሰብ ለ10ና ለ11 ወራት ሊሰጥ ከነበረው የዘር እህል ወጪ 950 ሚሊዮን ዶላር ለማዳን እንደተቻለ ጠቁሟል። ወደ ዩናይትድ ስቴትስ ስናመራ ደግሞ በአትላንቲክ ካውንስል የአፍሪካ ማዕከል ተባባሪ ስራ አስኪያጅ ኬስ ሊሊሊ ተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በአፍሪቃ ላይ የሚኖራቸውን ፖሊሲ አስመልክቶ ያቀረቡት ጽሁፍ በኒውስዊክ መጽሔት ድረገጽ ላይ ወጥቷል። በመጪው ጥር ወር ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝደንት እንደሚሆኑ አሜሪካና የተቀረው ዓለም በተገነዘበበት በሆኑ ወቅት ሊገጥሙ የሚችሉ የፖሊሲ ተግዳሮቶችን ማጤን አስፈላጊ እንደሆነ አስገንዝበዋል። ተመራጩ ፕሬዝደንት በምርጫ ዘመቻቸው ወቅት የውጭ ፖሊሲን በሚመለከት ብዙም ያቀረቡት ራዕይ ባይኖርም ስራ ሲጀምሩ ዩናይትድ ስቴትስ በአፍሪቃ ላይ ያላት ጥቅምን በሚመለከት ከባድ ተግዳሮቶች ይገጥሟቸዋል። ከዓለም እጅግ ፈጣን በሆነ መልክ በማደግ ላይ ካለችው አፍሪቃ ጋር አጋርነት የማጠናከር የአሜሪካ ጸጥታንና፣ የኢኮኖሚ ጥቅምን የማራመድ እድልም ይኖራቸዋል ሲል ኒውስዊክ መጽሄት ድረገጽ ላይ የወጣው ጽሁፍ ያወሳል። ጽሁፉ አያይዞውም አሸባሪነትንና አለመረጋጋትን መዋጋት በቋፍ ላይ ያለው የአፍሪቃ ኢኮኖሚ እድገት ስር እንዲሰድ ማድረግና የብሔራዊ ጸጥታ ጥቅምን ከዲሞክራሲያዊነት አላማ ጋር ማስታረቅ የሚሉት ሶስት ነጥቦች የትራምፕ አስተዳደር ትኩረት ሊሰጥባቸው እንደሚገባ አስገንዝበዋል። ዩናይትድ ስቴትስ በመላ አፍሪቃ ከባድና ዘላቂ የሆኑ የጸጥታ ተግዳሮቶች ተደቅኖባታል። ዋና ዋና አጋር የሆኑ የአፍሪቃ ሀገሮችን ከማናጋት አልፎ ወደ ዩናይትድ ስቴትስና ወደ አውሮፓ ግጭት ሊያሸጋግር የሚችለው አሸባሪነት ጉዳይ በትራምፕ አስተዳደር ወቅት ቀዳሚ ቦታ ማግኘት አለበት ይላል ጽሑፉ። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ከሊቢያ እንዲጠፋ ከማድረግ ጋር ተያይዞ የሀገሪቱ መንግስት ብቃት እንዲገነባ እንደሚያስፈልግ ገልጿል። በኮ ሐራም የተባለው ናይጄሪያ ያለው እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰረው የአማጽያን ቡድን በሀገሪቱ ሰሜን ምስራቅ ክፍል የማመስ ተግባሩን ቀጥሏል። አልሸባብ የተባለው ከአልቃይዳ ጋር ግንኙነት ያለው ጽንፈኛ ቡድንም ሶማሊያ ውስጥ በሚያሳስብ ሁኔታ እያንሰራራ ነው። እነዚህና በትራምፕ አስተዳደር ወቅት ሊከሰቱ የሚችሉ ሌሎች አደጋዎች ከምንኖርበት ዓለም ጋር የተሳሰሩ እንጂ የተነጠሉ ነገሮች አይደሉም። በብሔራዊ ድንበሮች የሚወሰኑም አይደሉም። ስለሆነም ዩናይትድ ስቴትስ ከአፍሪቃ የሚነሳውን የአሸባሪነት አደጋ ለመዋጋት ትገደዳለች ሲል ኒውስዊክ መጽሔት ላይ የወጣው ጽሑፍ ያስረዳል። ደቡብ ሱዳንን በመሳሰሉት ሀገሮች የሚካሄደው ውጊያ ምንጭ የሆነውን ግጭት ለማስወገድም ዩናይትድ ስቴትስ መጣር ይኖርባታል። ወሳኝ የሆነውን ሰብአዊ ረድኤት ከማቅረብ አልፎ ፖለቲካ ላይ የተመሰረተውን ግጭት በዲፕሎማሲያዊ መንገድ ለመፍታትም መጣር እንደሚያስፈልግ ጽሑፉ አስገንዝቧል። በኢኮኖሚ ረገድ ደግሞ አፍሪቃ ከዓለም በከፍተኛ ፍጥነት እያደጉ በመሄድ ላይ ያሉ አገሮች ይገኙባታል። ከዓለም ግዙፍ የሆኑ ነዳጅ ዘይትን፣ ነሐስን፣ ብረታ ብረትንና ወርቅን የመሳሰሉ ያልተነኩ እምቅ ሀብቶች እንዳሏትም የሚታወቅ ነው። በዓለም ደረጃ ያለው የስራ ኃይል የጀርባ አጥንት የሚሆኑ ወጣት አፍሪቃውያን ብዛትም እያደገ ነው። ዘመናዊ ቴክኖሎጂም አፍሪቃ ውስጥ እየተስፋፋ ነው። አፍሪቃውያን በሕክምና፣ በባንክ፣ በቱሪዝምና በመጓጓዣ እጅግ ዘመናዊ የሆነ ቴክኖሎጂን እየተጠቀሙ ናቸው። የኬንያ መዲና ናይሮቢ እና የናይጀሪያ ኢኮኖሚ ማዕከል ሌጎስ ወጣት አፍሪቃውያን አፍላቂነታቸውን የሚተገብሩባቸው ከተሞች ሆነዋል። በሌላ በኩል ደግሞ ናይጀሪያን በመሳሰሉት ሀገሮች በነዳጅ ዘይት ዋጋ መውረድ ምክንያት ኢኮኖሚዋቸው አሽቆልቁለዋል። የአፍሪቃን የኢኮኖሚ እድገት በመደገፍ የአሜሪካ የንግድ ተቋማት በአፍሪቃ የሞዓለ ነዋይ ማፍሰስ እድል እንዲያገኙ ያመቻል። ገና ያልተነኩት የአፍሪቃ ኢኮኖሚ ዘርፎች የአሜሪካ ምርቶች ኢላማ ሊሆኑ ይችላሉ። የቻይና ኩባንያዎች ይህን ከተረዱ ውለው አድረዋል ሲል ኒውስዊክ ድረገጽ ላይ የወጣው ጽሁፍ ያስረዳል። የብሔራዊ ጸጥታ ጥቅምን ከዲሞክራሲያዊ ዓላማዎች ጋር ማስታረቅን አስመልክቶ ጽሑፍ ሲያብራራ ፕሬዚደንት ኦባማ ከሰባት ዓመታት በፊት በጋና ምክር ቤት ቀርበው ባደረጉት ንግግር ለአፍሪቃ የሚያስፈልጉት ጉልበተኛ መሪዎች ሳይሆን ጠንካራ ተቋማት ናቸው ባሉት መሰረት የአስተዳደራቸው የአፍሪቃ ፖሊሲ መሰረት ዲሞክራሲና መልካም አስተዳደር እንዲሆን አድርጓል፣ ይላል። ባራክ ኦባማ ፓወር አፍሪካ በሚል ራዕይ በአፍሪቃ ኤሌክትሪክ መብራት እንዲስፋፋ ሰባት ቢሊዮን ዶላር የሚያስወጣ እቅድ መቀየሳቸው ለመጀመሪያ ጊዜ ዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ እንዲሁም ሁለት የዩናይትድ ስቴትስና የአፍሪቃ የንግድ መድረክ ስብሰባ ማካሄዳቸው አፍሪቃን በሚመለከት ካከናወኗቸው ስኬቶች መካከል የሚጠቀሱ ናቸው። በመጪው ጥር ወር ስልጣን የሚይዘው አዲሱ አስተዳደር ታዲያ ዩናይትድ ስቴትስ በአፍሪቃ ላይ ያላት ብሔራዊ ጥቅም በአህጉሪቱ ዲሞክራሲና መልካም አስተዳደር ከማጠናከር ጋር ያለውን ሚዛን እንዴት እንደሚጠብቅ ማጤን ይኖርበታል ይላል ጽሁፉ። ትራምፕ እንደ ፕሬዚዳንት ብዙ አፍሪቃውያን ስለሚገኙባቸው ስደተኞችና ስለ ሙስሊሞች የተናገሩትን ማስታረቅ ይኖርባቸዋል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ብቻ 250 ሚሊዮን ሙስሊሞች ይገኛሉ። ከአፍሪቃ ጋር መስራቱን እንዲቀጥል ማድረግም ይኖርባቸዋል ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው በአትላንቲክ የአፍሪካ ማዕከል ተባባሪ ስራ አስኪያጅ ኬስሊ ሌሊ ያቀረቡት ጽሑፍ ይመክራል።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 አዳነችን ለፕሮግራሙ እናመሰግናለን። አድማጮች ፕሮግራማችን እያገባደድን ነው። ቀደም ሲል አንድ ያልተነበበ ዜና አላሰማና ልዝጋ። በሩሲያ የሚታገዙ የሶሪያ መንግስት አውሮፕላኖችና መድፎች በአሌፖ ሽምቅ ተዋጊ ይዞታ አካባቢ የሚያደርጉትን ጥቃት እያፋፋሙ ናቸው። የመልሶ ማጥቃት እርምጃው ከተጀመረ አንስቶ ቢያንስ 65 ሰዎች እንደተገደሉ ዋና ቢሮ ብሪታንያ ውስጥ የሆነው የሶሪያው ሰብአዊ መብት ተቆርቋሪ አስታውቋል። shibet meni ho mekniatu meni ho mekniatu የእኛም ፕሮግራም መዝጊያ ሰዓት ደርሷል። አድማጮች ከባልደረባዬ ሰሎሞን ክፍሌ ጋር ያስተናገርኳቸው አዲሱ አበበ ነኝ። ፕሮግራሙን የመራ ይችልን ብርሃን ኃይሉ። በእኛ በኩል ሰላም ደናደሩ እንላለን። ቀጥሎ በትግርኛ ቋንቋ የሚተላለፈው ፕሮግራም ይቀጥላል። ደናደሩ Da poteravo su sonne shmacio E se che esci petto meni ho metnato meni ho metnato I know che te ravoderesatu

La cola ero a tesore acheo, ti raboteravo la cola ero a a tesore acheo, ti su